የአፍሪካ መንግስታት፣ በፍጥነት እያደገ ለሚገኘው የአህጉሪቱ ሕፃናትና ወጣቶች ቁጥር የሚመጥን ኢኮኖሚያዊና ማህበራዊ እርምጃዎችን ካልወሰደ አፍሪካ ከፍተኛ ችግር እንደሚገጥማት አንድ ጥናት አመልክቷል። በዚህ ረገድ ዛሬ ኢትዮጵያ የምትገኝበት ደረጃ በጣም ዝቅተኛ መሆኑን ጥናቱ ይናገራል። መለስካቸው አማሃ ነው ዘገባውን ይላክልን። The African Report on Child Wellbeing 2018 Progress in the Child Friendliness of African Governments በሚል ርዕስ አፍሪካን ቻይልድ ፖሊሲ ፎረም በተሰኘ ድርጅት ዛሬ ይፋ የተደረገው ጥናት እንደሚያመለክተው ፈጣን የሆነው የአፍሪካ ሕፃናት ቁጥር ተስማሚ ፖሊሲና እርምጃ ካልተወሰደ አደገኛ ውጤት ሊኖረው እንደሚችል በብርቱ ያስጠነቅቃል። ድርጅቱ ጥናቱን ዛሬ አመሻሹ ላይ በሄልተን ሆቴል ይፋ ሲያደርግ ያሰራቸው ጋዜጣዊ መግለጫ የአፍሪካ መንግስታት ቁጥራቸው በከፍተኛ ሁኔታ እያደገ ያለውን ሕፃናትና ወጣቶችን ለማስተማር፣ ጤናቸውን ለመጠበቅና የተመጣጠነ ምግብ እንዲያገኙ ለማስቻል ዘላቂና መጠነ ሰፊ መዋለ ነዋይ መመደብ ካልቻሉ ከፍተኛ የሆነ ማኅበራዊ ኢኮኖሚያዊና ፖለቲካዊ ችግር ያጋጥማቸዋል ይላል። የአፍሪካ ቻይልድ ፖሊሲ ፎረም መስራችና ዋና ዲሬክተር ዶክተር አሰፋ በቀለ የጥናቱ ዋና መልእክት ነው ያሉትንም ያቀረቡት በዚህ ድምፀት ነበረ። በእርግጥ የዚህ ዘገባ ዋና መልእክቶች ከሚባሉት መካከል አንዱ አፍሪካ በመስቀለኛ መንገድ መሆኗን የሚያሳየው ነው። በሚቀጥሉት 30 ዓመታት ግድም አንድ ቢሊዮን ሕፃናት ይኖሩናል። ልክ እንዳሳለፍናቸው አሥር ዓመታት ወደፊትም የምንቀጥል ከሆነ አንድ ቢሊዮን የተራቡ በሚገባ ያልተማሩ እናም በሳይንስና ቴክኖሎጂ በተራቀቀው ዓለም ውስጥ ሊወዳደሩ የማይችሉ ሕፃናትና ወጣቶች የያዘች እጅግ አደገኛ አህጉር ትኖረናለች። ይህ ደግሞ ለአፍሪካ መጻኢ ዕድል አስፈሪ አንድምታ አለው። ይህ የጥናት ሪፖርት የተዘጋጀው ለሕፃናት አመችነት መለኪያን ወይንም ቻይልድ ፍሬንድነስ ኢንዴክስ መሠረት በማድረግ እንደሆነ መግለጫው ያስገነዝባል። በዚህ መለኪያ መሠረት ከሀምሳ ሁለቱ የአፍሪካ አገሮች ውስጥ ቀዳሚ የሆነችው ሞሪሺየስ ናት። ኢትዮጵያ ደግሞ በአርባ ሦስተኛ ደረጃ ተቀምጣለች። ይህ የጥናት ሪፖርት ይፋ የተደረገው በድርጅቱ የባላደራ ቦርድ ሊቀመንበር በሚስስ ግራሳ ማሽል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Kadis alaba.